nå. No. ጤና ይስጥልኝ አድማጮች እንደምናመሻችሁ። ለዛሬ ውይይታችን የኢትዮጵያ አትሌቲክስና ኃይል ሰጪ መድኃኒት ወይም ዶፒንግ የሚል ርዕስ ሰጥተነዋል። ኃይል ሰጪ ዕጽ መጠቀም ከስፖርት እኩል ረጅም ታሪክ ያስቆጠረ ነው። ጥንታውያኑ የግሪክ የሮማና የቤዘንታንያን ስፖርተኞች በተለይም የሩጫ የፈረስ ግልቢያና የትግል ስፖርተኞች አንዳቸው ከሌላቸው ለመብለጥ ኃይል ሰጪ ቅጠላቅጠልና ስራ ስር ይወስዱ እንደነበረ በሰፊው ተዘግቧል። ስፖርቱ አይነቱ እየበዛ እየሰፋ ውድድሩ እየረቀቀና እየተጠናከረ በመጣ ቁጥር ከቅጠላቅጠል ወይም ስራ ስር የሚገኘው ንጥረ ነገር በእንክብል በፈሳሽ አልፎ አልፎም በምግብ መልክ እየተዘጋጀ የአውሮጳ ስፖርተኞች በሰፊው ይጠቀሙበት ነበረ። ቀዝቃዛው የዓለም ጦርነት ዓለምን እሁለት ገምሶ በየስፍራው በሚያሻኩትበት በሚያጋጭና በሚያወዛግብበት ወቅት ስፖርትም የካፒታሊስት ኮሚኒስቶች ፍትጊያ መድረክ ሆኖ አትሌቶች አውቀውም ሳያውቁም ተገደውም ኃይል ሰጪ መድኃኒት በተደጋጋሚ የወስዱ አልፎ አልፎም የሚጋለጡም ነበረ። ካናዳዊው የአጭር ርቀት ሯጭ ቤን ጆንሰን በ1988 እንደ ጎርጎሪያኑ አቆጣጠር የሶል ኦሎምፒክ ኃይል ሰጪ መድኃኒት መውሰዱ ሲጋለጥ ብዙ አነጋግሮ ነበር። ያኔ የምስራቅ ጀርመኗ አትሌት ሬናታ ኖዌንፊልድ ከሀገሯ ከኮበለለች በኋላ ኃይል ሰጪ መድኃኒት ትወስድ እንደነበር ማጋለጧ በዘመኑ ሌላ ትልቅ ርዕስ ነበር የሆነው። ኢትዮጵያ እንደ ሶሻሊስት ሀገር ከወታደራዊ፣ ፖለቲካዊ፣ ባህላዊው እስከ ስፖርት በደረሰው ሽኩቻም በተለይ በአትሌቲክሱ ውድድር በሰፊው ተሳታፊ ብትሆንም አንድም ጊዜ አንድም አትሌት ኃይል ሰጪ መድኃኒት ወስዶባት ወይም መውሰዱ ተጋልጦባት አያውቅም ነበረ። በቅርብ ዘመንም አሜሪካዊቷ የሩጫም የዝላይና የዱላ ቅብብል እውቅ አትሌት ማሪዮን ሉዊስ ጆንስ፣ አሜሪካውያኑ ብስክሌተኞች ላንስ አርምስትሮንግና ፍሎይድ ላንዲስ ኃይል ሰጪ መድኃኒት ሰዳቸው በመጋለጡ በየውድድሩ ያገኙትን ሽልማት ክብርና ማዕረግ ተገፈዋል። ኢትዮጵያውያን ግን ከአበበ ቢቂላ እስከ ምሩፅ ይፍጠር ከኃይሌ ገብረሥላሴ እስከ ገንዘቤ ዲባባ በአትሌቲክስ መድረክ ዓለምን ጉድ ያሰኘ ተደጋጋሚ ድልና ውጤት ሲያስመዘግቡ አንድም አትሌት አንድም ጊዜ አሳፋሪው ቅሌት አጋጥሞት አያውቅም። በቅርቡ ግን ከጥንት ጀምሮ የነበረው የኢትዮጵያውያን አትሌቶች ድል የኢትዮጵያውያን ኩራትና ክብር በነበረበት የሚቀጥል አልመሰለም። ዓለም አቀፉ የጸረ ኃይል ሰጪ መድኃኒት ተቆጣጣሪ ተቋም ዋዳ በእንግሊዝኛ ምሕፃሩ ዘጠኝ ኢትዮጵያውያን አትሌቶች ኃይል ሰጪ መድኃኒት ወስደዋል ተብለው እንደሚጠረጠሩ አስታውቋል። ሰሞኑን በደረሰን ሌላ ዘገባ መሠረት ደግሞ ኢትዮጵያዊቷ ስዊድናዊቷ አትሌት አበባ አረጋዊ መድኃኒት መውሰዷ ተረጋግጧል። እሷም ይቅርታ ጠይቃለች። አትሌቶቻችን በዚህ ቅሌት የመነከራቸው ምክንያት ምርመራው የደረሰበት ደረጃ፣ በኢትዮጵያ አትሌቲክስ ላይ የሚያሳድረው ተጽዕኖና ምናልባት ወደፊት እንዲህ አይነት ነገር እንዳይደገም ወይም እንዳይደረግ የዛሬው ውይይታችን ትኩረት የሚሰጡ ሐሳቦች ይነሱበታል። ሦስት እንግዶች አሉን። አቶ ቢልልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ፣ አቶ ፍቅሩ ኪዳኔ ጋዜጠኛና የቀድሞ የዓለም ኦሎምፒክስ ኮሚቴ ባልደረባ እና አትሌት ኃይሌ ገብረስላሴ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ በጣም አመሰግናለሁ። ኃይሌ ካንተ ልጀምር። ስለ ኃይል ሰጪ መድኃኒትና በተለይም በአትሌቶች ላይ ስለሚያሳድረው ተጽዕኖ ኢትዮጵያውያን አትሌቶች ምን ያህል ያውቃሉ? ምን ያህል ታውቃላችሁስ? እንግዲህ የኃይል ሰጪ መድኃኒት በሁለት መንገድ ነው እኔ አሁን የሚወስደው። አንደኛው ሆነ ተብሎ የሚወሰድ ነው። ሌላው ደግሞ ምናልባት ሳያውቁት የሚወስዱት ነው። እንግዲህ ሶስተኛው ደግሞ በሽታ ለበሽታ ብለው የሚወስዱት ሳይታወቅ ወደ ዶፒንግ የሚቀየር ነገር አለ። በእኛ እንግዲህ ይለያያል፣ እንትን እውቀታችን። በነገራችን ላይ ዶፒንግ የሚሆነው የተከለከሉት መድኃኒቶች ምንድን ናቸው? መድኃኒቶች ደግሞ ሁሉም ለዶፒንግ ወይም ለኃይል ሰጪነት ተብለው የሚሰሩ ሳይሆን በአብዛኛው ለበሽታ ሊከላከሉባቸው፣ አሁን ይሄ አሁን በአሁኑ ሰዓት ያለው ሜልዶኒ የሚባለው መድኃኒት ለልብ እና ለዳቤቲክስ ህመም ላለባቸው ሰዎች የሚሰጥ መድኃኒት እንጂ ለአትሌቶች አልነበረም። አትሌቶቹ ግን ወሰዱት። አሁን ሰሞኑን የሰማችሁት የዚህ ራሿ ማሪያ ኮቶባ አንዱ እንግዲህ በቤተሰብ ታዞ ነው አለ። እንግዲህ ዞሮ ዞሮ ያው ጉዳቱ ጉዳት ነው። እስካሁን ድረስ ለእኛ ለረጅም ርቀት ኢፖ የሚባለው ነበረ፣ በጣም ስር የሰደደው። ይሄንን እንደውም አናውቀውም ከነጭራሹ፣ ነው አሁን የመጣ ነው። ሌሎችም ሌሎችም እንግዲህ ያሉ ተደማምረው ብቻ በአብዛኛው አሁን የምልክ፣ በኛ ጊዜ የነበረው ነገር ከምንም በላይ የምንፈራው ነገር ዶፒንግን ነው። እንኳን አይደለም አውቀ ልትወስደው ይቅርና ምግብ ቤት ገብተን ውሃ ላይ ጭዋችንን ክፍት አድርገን ስንወጣ እንዲህ አድርገውብንስ ቢሆን እያለን የምንሸሽበት ደረጃ ነበር። እንኳን እንዲህ ዛሬ አውቆ ይሄ ነገር ቫይታሚን መስሎኝ ወሰድኩ እየተባለ በሚባልበት ደረጃ አልነበረም ነው። ዛሬ ግን ነገሮች ትንሽ ግሪድ እንትኑ በዛ አቶ ፍቅሮስ፣ የኢንተርናሽናል ኦሊምፒክ ኮሚቴ ስሰራ ነው አበረታች ልጥረት ነገር ነው የሚሉት ሊቆቹ። እኔ እንኳን አቅም ጨማሪ ነው የምለው። የመጀመሪያው ስብሰባ እና ድርጅቱ እንዲቋቋም ኃላፊ ከነበሩት ሰዎች አንዱ ነበርኩ እና ከዛን ጊዜ ጀምሮ ፍርሃቴ የእኛ አትሌቶች ወይም ኬንያኖች ሊታለሉ ይችላሉ የማለት ፍርሃት ነበር። አሁን ኃይሌ እንዳስረዳው እራሳቸው አውቀው እንትን የሚሉት አይደለም። ከዚህም በቀር ደግሞ እኛ አፍሪካ ድሆች ስለሆን አስፒሪንም ራሱ ያስቸግራል ለማግኘት። ስለዚህ የእኛን አትሌቶች ፍርሃቱ ሰው እንዳያታልላቸው ነው እንጂ ራሳቸው ይሄን አበራታች መድኃኒት ወስደው ይጠቀማሉ ብሎ የሚጠራጠር ማንም ሰው አልነበረም። የእኛ አትሌቶች እኔ ድሮ ኦሊምፒክ ሲሄድ እና አበበ ቢቂላ እነ ማሞ ወልዴን አበራታች መድኃኒት ይዘንላቸው ሚጥሚጣ ሚጥሚጣና አዋዜ ነው። ሀይሌስ ሚጥሚጣ ነበር እኛ ጋር ተቀየረ በሱ ነበር ሀይሌ ክትፎ በልቼ ለሚጥሚጣ ወይ ተጠብቀዋል በሱ አልተመረመረ ይሆን? እንዲህ ኃይሌ እሱን ምናልባት እንደ አላገኙብንም፣ እስካሁን ምርምር በነገራችን ላይ መልዶንን እኮ እስከ ቅርብ ጊዜ ድረስ በሊስታቸው የለም ነበር። አሁን ጀንዋሪ ላይ ነው ሊፍት ውስጥ የከተቱት አቶ ቢልልኝስ እንደው አትሌቲክስ ፌዴሬሽን ምን ያደርጋል? አሁን አቶ ፍቅሩ ጠቃቅሰውታል። መድኃኒቱንም ማግኘት ከበድ ይላል። አትሌቶቻችንም ደግሞ ያላቸው እውቀት ውስን ነው። በተለይ ወጣት አትሌቶች ወይም ወደ አትሌቲክሱ የሚገቡ ልጆች እነሱን ለማሳወቅ እንዲጠነቀቁ፣ አሁንና ኃይሌ እንዳሉት ውሃችን እንኳን ክፍት ትተን ከሄድን እንጠራጠራለን እንዳለው ያ ያ ነገር እንዳይፈጸም ምን ያደርጋል አትሌቲክስ ፌዴሬሽን አትሌት ኃይሌም ጋሽ ፍቅሩም እንዳሉት በፊት የነበሩት አትሌቶች በራሳቸው ኃይል እና በትሬኒንግ ባገኙት ሲሰሩ እንደነበረ እኛም ስለነሱ ውጤታቸውን ስናደንቅ እንደነበረ ይታወቃል። ነገር ግን አሁን በአሁኑ ሰዓት ያለው አንደኛ ከውጭ ከሚመጡ አሰልጣኝ ነው የሚሉ አካሎች ተጨማሪ ምግብ ነው በሚል የሚሰጧቸው ሰዎች እንዳሉ ደርሰንበታል። አትሌቶች የሚናገሩት ያን ነው። እንደ ፌዴሬሽን ግን ማድረግ የሚገባው አትሌቱ በተደጋጋሚ ስልጠና በመስጠት መድረክ በማዘጋጀት ዶፒንግ የሆነውን እና ሰፕሊመንት የሆነውን ነገር እንዲለይ በመድኃኒት ከስፖርቱ ጋር ተያዥነት ያላቸው ዶክተሮች እንዲያወላቸው ማድረግ እንደሚያስፈልግ ከምንም በላይ ወደፊት የታሰበው ግን ነባር የሆኑ አትሌቶች እንደ ጀግናው ኃይሌ ገብረስላሴ እና ሌሎች አትሌቶች አርአያ ሆነው በመድረክ ላይ እየተገኙ እንዲያስተምሯቸው፣ እንዲያስረዷቸው በሞዴልነት በማቅረብ ተደጋጋሚ ስልጠና ለመስተሳስበናል። የመጀመሪያውም ስልጠና ወደ አራት መቶ የሚደርሱ አትሌቶች በዶክተር አያሌው ጥላሁን እና በሌሎችም አካላት ስልጠናው እንዲያገኙ ተደርጓል። በአሁኖቹ አትሌቶች ላይ ምን አደረጋችሁ? ምንስ እያረጋችሁ ነው? በዘጠኙ አትሌቶች ሶስቱ ታግደዋል ነው የሚባለው። ለሁለት ዓመት ቅጣት የተጣለባቸው አትሌቶች አሉ። አሁን በቅርብ ደግሞ የተጠረጠሩ ስድስት አትሌቶች ለፌዴሬሽኑ ኮንፊዴንሻል በሆነ መንገድ ደርሷል። መልስም እንዲሰጡበት ተደርጎ መልሳቸውንም ለአንቲዶፒክ ዲፓርትመንቱ ልከናል። ተጨማሪ ጥያቄዎቹንም ልከው የማጠራት ስራ እየተሰራ ነው። ሌሎቹ ገና በማጠራት ሂደት ላይ ነው ያለው። ይሄኛው ወደ ቅጣቱ ሲቀየር በግልጽ ለሚዲያም ለሕዝቡ ማሳውቀን መማሪያ እንዲሆን የማድረግ ስራ ለመስራት በሂደት ላይ ነው ያለ ነው ለሌላው መማሪያ እንዲሆን ያሉትና ፌዴሬሽኑ እነዚህን አትሌቶች በድብቅ መያዙ ስማቸውን አብሮ ይሄዳል። ብዙ አትሌቲክስ አፍቃሪ እነማን የሆነ ወይ እያለስ በስም የሚያውቃቸውን አትሌቶች ማጠያየቅ ጀምሯል። ለምንድን ነው ድብቅ ማድረግ ያስፈለገው? በነገራችን ላይ እኛ አይደለም ድብቅ ያደረግነው ራሱ ሲስተሙ ነው ድብቅ የሚያደርገው። ስትሪክትሪ ኮንፊደንሻል ነው የሚለው። አንድ አትሌት ተጠረጠረ ማለት ተገኘበት ማለት አይደለም። ይሄ ሳምፕል ምርመራው የተገኘበት በቢ ሳምፕል መጠየቅ ከቻለ ገንዘብ ከፍሎ እንዲመረመርበት ይደረጋል። ከዛ በኋላ ፕሮቪዥናል ሰስፔንሽኑ አስራ አራት ቀን ይፈጃል። ከአስራ አራት ቀን በኋላ የሚያቀርበው ጀስቲፊኬሽን እና የዲሳምፕል ምርመራ ውጤቱ ከታወቀ ወደ ቅጣት ሲተላለፍ አንቲዶፒንግ ዲፓርትመንቱ ለኛ ያሳውቃል። እንደ ሀገር ደግሞ ተጨማሪ ቅጣቶች ካሉ እሱን ጨምሮ ፌዴሬሽኑ ያሳውቃል። ከዚህ ጋር ተያይዞ አንዳንድ ሚዲያዎች ታዋቂ አትሌቶች አሉበት የመሳሰሉት ነገር ስለገለጹ ይህንን ፌዴሬሽኑ በሚያገኘው አጋጣሚ ሁሉ አሳውቋል። በኦሎምፒክም በዓለም መድረክም ለሀገራችን ሰንደቅ አላማ ስራቸውን ያውለበለቡ ውጤታማ አትሌቶች በዝርዝሩ የሉበት። አቶ ፍቅሩ ኪዳኔ እንዲሁ ጠቀስ አድርገው አልፈውታል። አትሌቶች እንዲህ አይነት ኃይል ሰጪ መድኃኒት ወይም ንጥረ ነገር የሚወስዱት በሶስት ወይ በአራት ምክንያት ነው። አንዳንዴ ደላሎች፣ ማናጀሮች ወይም አሰልጣኞች እያታለሉ የሚሰጧቸው ነው። ሌላ ጊዜ ደግሞ ኃይሌ እንዳለው ገንዘቡም ዝናውም የሚያጓጓቸውና አውቀው የሚወስዱት ነው። ሌሎች ደግሞ በአሰልጣኞቻቸው ተገደው የሚወስዱት ነው። የእኛ አትሌቶች ለየትኛው ይቀርባሉ? አቶ ፍቅሩ እንደነ ኃይሌ ጊዜ የስፖርት የመውደዱ ሳይሆን አሁን ራሱ ማራቶን መሮጥ የዕለት እንጀራን ማግኘት ነው። የስማቸው የማይታወቅ እንዲህ ሮጦ አሸንፏል ሲሉ ብቻ የምንሰማው ብዙዎች አሉ። እነሱን አሁን አቶ ቢልልኝ እንዳለው የኢትዮጵያ አትሌቲክስ ፌዴሬሽን የሚጠብቃቸው በስሩ ያሉት አይደሉም። ብዙዎቹ አሰልጣኝ፣ ኤጀንት ምን አሏቸውና እነማ እንደሆኑም አይታወቁም። ለምሳሌ እቺ አበባ አረጋዊ መድኃኒት የሸጠላት አንድ ቱርክ ነው ነው። ሜትኒ ሲዛክ የሚባል። ይሄ ሰውዬ አዲስ አበባ መጥቶ ነበር አሉ። እሱ ብቻ ሳይሆን አንድ ደግሞ ሌላ የዩክራይን ተወላጅም አለ። አዲስ አበባ ይታዩ አሉ። እነኚህን አሁን የአትሌቲክስ ፌዴሬሽን በእውነት ቪዛ እንዳይሰጣቸው፣ ሁለተኛ ሀገራችንም ከመጡ እንደ ወንጀለኛ እንዲያዙ ማድረግ ያስፈልጋል። እንደ ሻው ንጉስ የሚባል ማራቶን ሯጭ ቶኪዮ አሸንፎ ነበር አሉ እሱም የወሰደው መድኃኒት ይሄ አሁን ማሪያ ሻራፖቫ አስር ዓመት ሙሉ ትወስደው የነበረ ለዲያቤት ለምን ይጠቅመኝ ነበረ ብላ ሐኪም ፈቅዶላት የምትወስደው መድኃኒት ነው። እነኚህም ልጆቹ የወሰዱት ይህንኑ መድኃኒት ስለሆነ እስከዚህም የሚታወቅ አይደለም። ቅድም አቶ ቢልልኝ እንዳለው የእኛ አትሌቶች ዶፒንግ ምን እንደሆነ የሚያስረዳችሁ ያስፈልጋል። አሁን ለምሳሌ ዶፒንግ እንትንን በአማርኛ ቋንቋ ተተርጉሞ ለአትሌቶቻችን እንዲደርስ የማድረግ እንትን አለ። የዛሬ ሀያ አምስት ዓመት ነው መሰለኝ የኢትዮጵያ ኦሊምፒክ ኮሚቴ የእኛን አትሌቶች እንግሊዝኛ እንዲማሩ ለምን አይደረግም ብዬ ብዙ ተከራክሬ ነበር እና አሁን አትሌቶቻችን ብዙ ጊዜ ለዓለም ጥሩ አትሌቶች ምርጫ ሲወዳደሩ የማያሸንፉት የውጭ ሀገር ቋንቋ ስለማያውቁ ብቻ ነው። ሁሉም እንደ ኃይሌ ጥረት አድርጎ በደንብ ለመነጋገር የቻለ የለም እና ይሄ ይህንን የትምህርት ነገር አትሌቶቻችን የሚረዱበትን መንገድ ፌዴሬሽኑ መወዳደር አለበት እንጂ ይሄ ባሸነፉ ቁጥር አበባ እየሰጡ ገንዘብ መስጠት ለወደፊቱ አይጠቅማቸውም። የሚጠቅማቸው ትምህርቱና ውድድሩንም ካቆሙ በኋላ ራሳቸውን ችለው የሚኖሩበት ስራ ወይም ትምህርት እንዲኖራቸው ያስፈልጋል። ኃይሌ አጭር አስተያየት አለ። እኔ ለሚቀጥለው ትውልድ ያስተማርኩት እንዲህ ኪኒን እየዋጠ እንዲሮጥ ሳይሆን ምራቁን እየዋጠ እንዲሮጥ ነው። እሱ እስከ መጨረሻው ድረስ ምናልባት የምንፋረድበት ደረጃ ይደርሳል። ከዚህ ከአትሌቱ ጋር አሁን ምንም ይሁን ምንም፣ አሰልጣኝም ሰጣቸው፣ ማናጀርም ሰጣቸው፣ ማንም ሰጣቸው፣ ዞሮ ዞሮ አትሌቱ ሪስፖንስብል። ሌላ ሁለተኛ፣ አቶ ብልልኝ ባለው መሰረት ህዝቡ ሊጠይቅ ይችላል። ግን አሁን ከዚህ በፊት እንደሰማችሁ ታዋቂ ታዋቂ ታዋቂ ሲባል እኛ የኢትዮጵያ ህዝብ የሚያውቀው ታዋቂ ይገባችኋል መቼስ። ማን እና ማን እንደሆኑ ታዋቂ አሁን እስካሁን ድረስ የወጡ ስማቸው ምን አንዳቸውን ማያውቅ። ሌላው ደግሞ እኔ አሁን ያለፈው ሳምንት ለፈረንሳይ ሀፍ ማራቶን እዛ ላኪፕ ላይ አንድ የሆነ ኢንተርቪው ነበረኝ። እዛ ኢንተርቪው ላይ ነግራቸዋለሁ። ለፈረንጆች እንዲያውቁት ይገባል ስለ እኛ ስለ ኢትዮጵያ። እነሱ አራት አመት ሁለት አመት ምናምን ነው ይቀጣል የሚሉት እኛ ግን ከዳም አልፈን ኢትዮጵያ በህጉ አስቀምጣለች። ይህንን በአበረታች መድኃኒት የወሰደ ያዘዋወረ በወንጀል ህግ ውስጥ ተቀምጦ እስራት ነው የሚጠብቀው። ይሄ የግድን ኢምፕሊሜንት ማድረግ አለብን። ለምን ብትል የአንግስተሩ አሁን ከእንግዲህ ወዲህ ወደፊት እንደኛ መሆን የሚፈልግ ደህና ትሬኒንግ እየሰራ ምን ዋጋ አለው የማላሸንፈው እኮ እንደነሱ ኪኒን ስላልወሰድኩ ሊለን ነው ሌላ ትውልድ መግደል የለብንም። እነዚህ የተያዙትን ልጆች እኔ ፌዴሬሽንም አሁን አቶ ቢልልኝም በዚህ አጋጣሚ በዚህ በስልክ ተገናኝተናል። አሁንም የሆኑ አበባ እኮ የእሷ ኬዝ የመጣው እኮ ከእኛ አትሌቶች በኋላ ነው። የእሷ ሱዲን ኢሚዲየትሊ ወስዶ ፈጠፈጣት። ምን በቃ ኢሚዲየትሊ መሆን መቻል አለበት። በቃ አሁንም ይዘናቸው አንቀመጥም እ ራሺያ ተቀታብለች እኮ በቃ ከምንም ውድድር ተቀታል። እኛ መቀጣት የለብንም። ከእነዚህ ሯጮች ጋራ ልንደራደርም አንችልም። እንዴት ሰው ዘጠኝ መቶ ዶላር ካፍሎ መድኃኒት እየገዛ ይወስዳል ይቅማል እንዴ በጣም ይሄ ነውር ነገር ነው ይሄ ሰልፍሽ ከዛም በላይ የሚገለጽ ሌላውንም መግደል ነው አቶ ቢልልኝ ትንሽ አስተያየት ይስጡም። ምክንያቱም አሁን ሀይሌም ቶ ፍቅሩም ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ትንሽ ጠንከር ያለ ቆንጠጥ ያለ እርምጃ መውሰድ አለበት ለማስተማሩም ይሁን አሁን የተጠረጠሩትን አትሌቶች ተከታትሎ ሕጋዊ እርምጃ ለማስወሰድ ትንሽ ዘግቷል ነው። አዎ በጣም መሰረታዊ ነገር ነው። ግን አልዘገየንም። ጉዳዩ እንደታወቀ በማግስቱ የሚመለከተው የመንግስት አካል ይህን ጉዳይ እንዲያውቀውና እንዲከታተለው ጎን ለጎን ደግሞ ከዚህ ጋር ተያያዥነት ያላቸው የተባሉ ሰዎች ሁሉ በቁጥጥር ስር እንዲውሉ ተደርጎ ስራው እየተሰራ ነው። እንደተባለው በሀገራችን የወንጀለኛ ህግ ላይ በአምስት ሃያ ስድስት ላይ እየተቀመጣለ እስከ አምስት ዓመት ድረስ እንደሚያሳስር መውሰድ ብቻ ሳይሆን መደለል፣ ማቀባበል፣ ትራፊኪንግ የምንለው ማለት ነው። ይሄ ሁሉ ጉዳይ እዛ ላይ እየተቀመጠ ስለሆነ ከዛ ጋር ተያያዥነት ያላቸው ሰዎችንም የሚመለከተው አካል እየጠየቀ መረጃ እየሰበሰበ ነው ያለው። በዚህ አጋጣሚ አትሌቶቹ በጣም ትብብር አድርገዋል። ከዚህ ጋር ተያያዥነት ያላቸው በተለይ አንድ ሁለት ሶስት አትሌቶች በእኛ ይብቃ ብለው የሰጣቸውን ሰው መቼ እንደሰጣቸው ለምን እንደሰጣቸው ሁሉ አሳውቀዋል። እርምጃው የሚወሰድበት ጊዜ ይታወቃል እንደው በግምት ምንድን ነው? እዛ ህጉ ላይ የተቀመጠው ከጊዜ እገዳው በኋላ አስራ አራት ቀን አለ። አትሌቱ ሌሎች ጀስቲፊኬሽኖች አሉኝ አቀርባለሁ ካለ ሁለት ወር ጊዜ አለው። ነገር ግን አንቲዶፒንግ ዲፓርትመንቱን ጠይቀናል። በተከታታይ ባሉት ቀናት ያሳውቀናል ብለን እናስባለን። ልክ እንዳሳወቁን ግን ኢሚዲየትሊ ተከታይ እርምጃውን አብረን አያይዘን እንፈጽማለን። ኃይሌ ቅድም ነካነካ አርገው ነበረ። የኃይል ሰጪ መድኃኒት መውሰዳቸው ከተረጋገጠም አልተረጋገጠም ጥርጣሬው አለ። እንዲያው በድካማችሁ በላባችሁ ወይም ደግሞ በልዩ ችሎታ ታለንት ለውጤት በበቃችሁ አትሌቶች ላይ አጠቃላይ በኢትዮጵያ ረጅም ጊዜ ነው በአትሌቲክስ ኢትዮጵያ ስትጠራና ስትታወቅ ምን ያህል ተጽዕኖ ያሳድራል? ተጽዕኖ በጣም በጣም እኔ እንዴት ብዬ ልንገራችሁ። እኔ አሁን ነገርኳችሁ። ያለፈው ዊኬንድ እኔ ፓሪስ ውስጥ ተቀምጬ ስለ ኢትዮጵያ እየተወራ ስለ ኢትዮጵያ ዶፒንግ እየተወራ ኃይሌ እንዲህሎት ነበር። እሱም እኮ ባያያዝ ነው እኮ ምባለው እኔ እኮ የኬንያ አትሌቶች ይሄ ሁሉ አትሌት ሲመጣ ምን እያልኩ እንደነበር ታውቃለህ? አይ ለካ እኔ ጓደኞች የማደንቃቸው ሁሉ አይረድኳቸው ምክንያቱም እነሱም ለካ እንደዚህ ነበሩ አሉ እኔ አላወቅኩም፣ ኢትዮጵያ ውስጥ ይሄ ይመጣል ብዬ ይሄ ነገር ከአበበ ቢቂላ ጀምሮ የሮጡትንም ስም እኮ የሚያጎድፍ ነው። ስለዚህ ክል አንደራደር እኔ እነዚህን እንደራደር የምንል ከሆነ እንዲ እኛም ሞራል ይጠበቅ፣ እኔ ሞራል ይጠበቅልኝ ወይ ደግሞ እኔ በአንድ ስሙ ወስጄ እኔም እንግዲህ ከተባለ እኔ የሚውጣ ነው አይነት ሲሪየስ ነው። እንደውም እኔ ፌዴሬሽን ልክ ያለው እባካቸው የኛም ስም ካለ ንገሩንና ወይ አንድ ላይ እኛም እንግዲህ አንድ ስሙን እንወቀጥ አይነት ነገር። ራሻ ተቀጥታለች ከማንኛውም ውድድር ኬንያ ትቀጣ ትቀጣ እየተባለ አሁን እየተወያዩበት ነው። ምናልባት ኬንያም ልትቀጣ ትችላለች። እንዲህ ከበዛ ግን ቁጥሩ ኢትዮጵያ ምን ጋራንቲ ያለን ዘጠኝ ልጆች መተውልናል? ግን ሌላ በእጃቸው ዋዳ ምናልባት በእጁ ሌላ ዘጠኝ ሰው እስካለ እየዘገየ የምንወስደው እርምጃ ኢትዮጵያም ተባባ ተግባራዊ አይደለችም። እንደ ኬንያ ብንባልስ? እኔም ነው ፕሮሲጀሩ ነው ኮንፊደንሻል ነው የሚለው። ለምንድን ነው የስዊድን ፌዴሬሽን ኮንፊደንሻል እና ፕሮሲጀሩን? አሁን እኛ የአቶ ድልልኝ በሚለው መሰረት ለምን አልቆየም ነው የእኔ ጥያቄ። ምክንያቱም የአበባ አረጋዊ ከኛ ልጆች በኋላ ነው የመጣው። ስለዚህ አሁንም የኢትዮጵያ ቤዝ ፌዴሬሽን ቀኑን መጠበቅ የለበትም። በቃ ያሉትን አትሌቶች ዘጠኙ አትሌቶች ከላይ ከላይ ከላይ ናቸው ይበል እና ምናልባት ውሸትም ከሆነ አይ የነከሌ ውሸት ነው ተብሎ ይውጣላችሁ። ሁለተኛ ግን ዋና ኢምፖርታንቱ ልንገራችሁና፣ ኢትዮጵያ የምትወስደው እርምጃ ለሌሎቹ ትምሳሌት ይሆናል። አቶ ፍቅሩስ ኢትዮጵያኖች በተፈጥሯችን ኩሩ ስለሆን ነው አሁን እንደዚህ በአስቸጋሪ ጉዳይ ላይ የምንነጋገረው። ግን ዶፒንግ አሜሪካንም አውሮፓም ስስንት አመት ሙሉ አሁን አንተ መግቢያው ላይ እንዳስረዳ በሙሉ ስንቱ ነው የተያያዘው እና እኛ እንደዚህ አይነት ነገር ላይ ስንፋጠጥ የመጀመሪያ ጊዜያችን ነው። እሱም ቢሆን አቶ ቢልልኝ እንዳስረዳው የእነ ሀይሌን እና አበበ ቢቂላን የእነሱን ስም የሚነካ እና የራሱ የዓለም ስፖርት ስለተበላሸ ምንም ልንቀይረው አንችልም። ጥርጣሬ ሁል ጊዜ አለ። ደግሞ መጥፎነቱ ምርመራው ካለፈ በኋላ ስድስት ወር አንድ አመት ወይም አሁን ዛሬ ያነበብኩት አራት መቶ ዘጠና አትሌቶች ባኩ የአውሮፓ ጨዋታ ላይ ከተካፈሉት ውስጥ ይህንንና አዲሱን መድኃኒት ወስደው ነበረ ብለው አረጋግጠዋል። እና እንግዲህ ይሄ ሁሉ ሲታይ ስፖርቱን ያለበት ማለትም ኩራት እየቀነሰበት ነው የሚመጣው እና አሁን ያው እንደዚህ አይነት ነገሩ ላይ ደርሰናል እና ይሄ ራሱ ትምህርት ሆኖ ቅድም ሁላችሁም እንዳላችሁት የወደፊት ወጣቶቻችንን በንጹህ አእምሮ ስፖርት እንዲወዳደሩ ማድረግ ይገባናል። አቶ ቢልልኝ አጭር አስተያየት፣ አጭር መልስ ይሰጡናል። ጊዜው መዘግየት የለበትም ብቻ ሳይሆን የሌሎች አትሌቶችን ደህንነትና የኢትዮጵያን ረጅም ጊዜ የአትሌቲክስ ስም ለመጠበቅ የኢትዮጵያ አትሌቲክስ ፌዴሬሽን ከመንግስት ጋር በመተባበር ይሁን ከሌሎች ጉዳዩ ከሚመለከታቸው ድርጅቶች ጋር ምን እያደረጋችሁ ነው? መሰረታዊ ጥያቄ ነው። እኔ በመጀመሪያ ደረጃ አትሌት ገብረስላሴ ያለውንም ነገር ሸር አደርጋለሁ። የተነሳው ነገር እኛ ከፕሮሲጀር ጋር ብናያይዘውም፣ ጎን ለጎን ግን ተገቢ በሆነ መንገድ በልዩ ልዩ ሚዲያዎች ህዝቡ እንዲያየው እንዲገነዘበው ታዋቂ የሆኑ አትሌቶቻችን ከዚህ ጋር የተያያዘ እስካሁን ድረስ በእጃችን ምንም አይነት መረጃ እንደሌለና በአንዳንድ ሚዲያዎች የሚነሱ ጉዳዮች ተገቢ አለመሆናቸውንና የአትሌቶቻችን ስም ጋር ሊያያዝ እንደማይችል ገልጠናል። አጠቃላይ ውይይት አድርገናል። እሱንም ደግሞ በተከታታይ በቅርብ ቀን ለክልሎችና ለክለቦች ተመሳሳይ የሆኑ ወርክሾፖች ልናዘጋጅ ፕሮግራም ሁሉ ነድፈናል። በዚህ መድረክ ላይ እንደነ ጀግናው አትሌት ገብረስላሴ እና ሌሎች አትሌቶች መድኃኒት ሳይሆን ምራቁን መዋጥ ያለው ነገር በጣም የሚሰመርበት ስለሆነ እሱም ደግሞ ከነሱ አትሌቶቹ ቢሰሙ የበለጠ ኢንተርናላይዝ ያደረጉታል ብለን ስለምናስብ እንዲህ አይነት ተከታታይ የሆኑ መድረኮች በዘመቻ መንገድ እንዲሰሩ የማድረግ ስራ የበለጠ አጠናክረን እንቀጥላለን። ሃይሌ ካንተ ነው የምጀምረው። ቅድም እንዳልነው የዶፒንግ ወይም ይሄ ኃይል ሰጪ መድኃኒት ወይም ንጥረ ነገር መውሰድ ቅሌት በኢትዮጵያ የአትሌቲክስ ታሪክ ላይ ትልቅ ተጽዕኖ ነው የሚያሳድረው። ያንን ተጽዕኖ ቢያንስ በሆነ ደረጃ ለማቃለል ምን መደረግ አለ ያለበት ማን ነው? ማድረግ ስ ያለበት ይህንን ማድረግ ያለበት ራሱ ለሚደረገው ለሚመጣበት ማንኛውም ችግር አይደብሌፍም በኦሎምፒክም በዋዳም በሁሉም የሚለው ኃላፊነቱ መውሰድ ያለበት አትሌቱ ነው ብሏል። አሰልጣኝ ሊሰጠው ይችላል፣ ማናጀር ሊሰጠው ይችላል፣ ወይ ደግሞ ሰንበዴ ሊሰጠው ይችላል። ግን ሪስፖንስብል ነው ነው የሚለው አትሌቱን ስለዚህ ይሄ ሹ የአትሌቱ ይሹ ተጨማሪ ነው መሆን ያለበት። የቱርኩ በለው የዩክሬኑ ጋሽ ፍቅሩ እንዳለው መጠበቅና መቅጣት ያለብን ልጆቻችንን ነው። አላቅም ይላል። አሁን እኮ ይሄ ሰጠ የተባለ ሰው ሁሉ እኮ ግጥም አድርጎ ነው የሚከደው። የለም ኤቪደንስ የለም። የእኛ ኤቪደንሳችን የተገኘባቸው ልጆች ስለሆኑ እነዚህን ልጆች ቅጣት የሚቀጠበለት መንገድ ነው አንዱ እያወቀ ያጠፋውን ትቀጠዋለህ፣ ሌላው ደግሞ ሳያውቅ የገባበትን ትቀጠዋለህ። ይሄ የወንጀለኛ አምስት ስድስት ያለው አቶ ቢልልኝ በጣም የተመቸ ህግ ነው። በቃ እሱ ሁላችንን የሚገዛ አቶ ፍቅሩ፣ ምናልባት ወደፊት የሚወጡ ወጣት አትሌቶችንም ቅድም እንዳሉት ለማዳን ማን ምን ማድረግ አለበት? ኢትዮጵያ ኦሊምፒክ ኮሚቴ የአትሌቶች ኮሚሽን እንዲቋቋም አድርጌ ነበረ እና ይሰበሰባሉ ወይ ብዬ ስጠይቃቸው አንድም ጊዜ ተሰብስበው አያውቁም አሉኝ። ሌላው ሀገር የአትሌት ኮሚሽን አለ። በየፌዴሬሽኑም ሆነ በኢንተርናሽናል ኦሊምፒክ ኮሚቴ የትም ቦታ እና በእንደዚህ በእንደዚህ አይነት ነገር ሊያማክሩ ይችላሉ። አሁን አቶ ቢልልኝ እንዳለው ሀይሌ ሲናገር ሀይሌን ያውቁታል ማን እንደሆነ ከሌላው የተሻለ ሊሰሙት ይችላሉ። ይሄ አንድ ነው። ሁለተኛ ነገር አሰልጣኞቻችንም ራሱ የማስተማር ችሎታው እንዴት ነው? ስለ ዶፒንግ የሚያስረዳ ሰው አለ ጠረጥራለሁ። ይሄን እኔ ብዙ ብዙ ጊዜ ነው በማስተማር ብቻ ነው እነኝህን ልጆች ለማዳንም የምንችለው የወደፊቶቹንም ለማዳን የሚቻለው። ስለዚህ በመንግስትም ደረጃ ይህ እንደዚህ አይነት ነገር እንዲጠነቀቁ ያስፈልጋል እና ራሱ አሁን ዋዳ የመ መንግስታት ተጠሪዎች አሉ። ኢትዮጵያ ራሷ የስራ አስኪያጁ ኮሚቴ አባል ነች። ስለዚህ እኔ የሚታየኝ ማስተማሩ ብቻ ነው። ኃይሌ፣ አጭር መልስ ስጠን። ምን ያህል ዝግጁ ናችሁ? አንተ ቀነኒሳ፣ ደራርቱ፣ እንደዚህ አይነት ነገር በወጣት አትሌቶች ዘንድ ለማስረጽ ሙከራ ቢደረግ ምን ያህል ዝግጁ ናችሁ ለመሳተፍ? አንድ ነገር ምነግረችሁ ምንድን ነው መሰላችሁ? አሁን ከሽቅሩ እንዳለው ማስተማር የሚለውን ነገር እኔም እጋራዋለሁ ግን እኔ አሁን እንደምሰማው እያየሁ ያለሁት ነገር እነዚህ ልጆች አሁን ወሰዱ የተባሉ ልጆች ስለ ዶፒንግ ሳይማሩ ቀርተው አይደለም። እኔ ወሰዱ ተብለው በስማቸው ከተጠቀሱት ልጆች ዘጠና አምስት ፐርሰንት የሚሆኑት ስለ ዶፒንግ ሕጉን በደንብ ያውቁታል። አውቀውም ወስደዋል ብዬ ነው እኔ የምደመድመው። ቫይታሚን ነው ከተባለ ለምን ቫይታሚን ያስፈልገዋል? ቫይታሚን የሚያስፈልገው ከሆነ ብርቱኳንና ሙዝ ወይ ደግሞ ሌላ ፍራፍሬ ይብላ። እኛ ደግሞ ኢትዮጵያኖች ዶፒንግ መውሰድ አያስፈልገንም፣ ምክንያቱም አየራችን ከዶፒንግ በላይ ነው። ሺ ሺህ ሜትር ላይ ትሬኒንግ እየሰራን ዶፒንግ እንወስዳለን። ለዚህ ነው እኔ ትንሽ ስትሪክት እንሁን። ኦኬ ይማር፣ እናስተምረው። ለዚህ ለመ አሁን ጠየቀ ጥያቄ በጣም ሬዲ ነኝ። ከዚህ በለጠ አሁን ለዚህ እኮ እያስተማርን ነው። ልጆች እኮ ብዙ ልጆች የሚሰማዋሉ። በነገራችን ላይ ዶፒንግ የተያዙት ልጆች አሁን አቶ ብልልኝ አነጋግሯቸዋል። እንዴት እንደሄዱ ምን እንደሄዱ እኛ መረጃዋለን። እና ለዚህ ነው ትንሽ እኔ ስትሪክት ሆኜ የሄድኩት። አያችሁ፣ ምን አይነት ወጣት እናፈራለን። በቃ ደምድመዋል። ልጆቻችን ከዛ ከገጠር ስንት ላባቸውን አንጠፍጥፎ የሚመጡ በሙሉ በቃ ወጋውና መድኃኒቱን ካልወሰድኩ በቃኝ እያሉ ነው። ስለዚህ ነው እናስተምራለን። እኔም ሬዲ ነኝ። እያወቁ እየተማሩ ይሄንን ሄደው የሚወጉና እንደ የሚወቅሙ ካሉ ፕሊስ። አቶ ቢልልኝ ትክክል ነው። የተገለጸበት አግባብ በእኛ ሀገር ተጨባጭ ሁኔታ አሁንም ቢሆን መታወቂ ያለበት መንግስት ኢቨን በጠቅላይ ሚኒስተሩ መልእክት ተላልፏል። ከዚህ ጋር ተያያዥነት ያላቸው ሰዎች በቀጥታ በሀገሪቱ ህግ መሰረት መቀጣት እንዳለባቸውና የሚመለከታቸው አካላትም ይህንን እያጣሩ እርምጃ እንዲወስዱ በቀጥታ በክቡር ኃይለማርያም ደሳለኝ አማካኝነት ተገልጿል። የኢትዮጵያ አትሌት ፌዴሬሽን የአትሌት ኮሚሽንም አለው እንደሌለ እንዳይቆጠር ብዬ ነው። ከዛም በላይ የዳኞች ማህበርም የአሰልጣኞች ማህበርም ተቋቁሞ በራሳቸው አግባብ የአትሌቶችን ችግር የሚያዩበት እንዲህ አይነት ችግር ሲመጣ ደግሞ ራሳቸው አጋልጠው ለህግ እንዲያቆሙ የሚደረግበት ስርዓት እየተሰራ ነው። በወጣቶችና ስፖርት ሚኒስቴርም የፀረ አበረታች መድኃኒት አንቲዶፒንግ ዲፓርትመንት ተቋቁሞ ልዩ ልዩ ሐኪሞችም በቅጥር እየተፈጸሙ ነው ያሉት። ይህንን አጠናክረን መቀጠል አለብን። እንደተባለው አውቀው የወሰዱ አትሌቶች ይኖራሉ። ምንም አያጠያይቅም። አያውቁ የወሰዱ ይኖራሉ። ይህንን ለይቶ ተገቢ እርምጃ መውሰድ መኖር አለበት። የተባለውን የአትሌት ኃይሌንም እኛ ሸር እናደረጋለን፣ ምንም ለማስፈጸም ዝግጁ ነን። ማለት እናጠቃለው አቶ ፍቅሩ ከርሶ ልጀምር። እንግዲህ አሁን የተጠረጠሩት ጥፋተኛም ከሆኑ ጥፋተኛ የሚሆኑት ልጆች ከሰሩት ስህተት እንዲማሩ፣ ያላጠፉት ስሜታቸው እንዳይነካ፣ ገና ወደፊት አትሌቲክሱን ለመቀላቀል የሚፈልጉ ልጆች አሁን ኃይል ያለው አይነት ስሜት እንዳያድርባቸው ማለት እንትና በመርፌና በኪኒን ከሮጠ እኔ ምን አማራጭ አለኝ የሚል ስሜት እንዳያድርባቸው አጫጭር ምክር ስጡንና እናጠቃለሁ። አቶ ፍቅሩ እንዳልኩት ከርስዎ ነው የምጀምረው። ኃይሌ እንዳለው እሱ ከኔ የተሻለ ወይም ከቢልልኝም የተሻለ በቅርብ አትሌቶቹን ስለሚያውቃቸው ሁኔታውን አስረድቷል። ለማንኛውም አሁን አቶ ቢልልኝም የሚለው የተደረገው ዝግጅት በደንብ እንዲሰራ ከተደረገ ውጤት ይገኛል ብዬ ተስፋ አደርጋለሁ። የመድኃኒት መውሰድ መከራ ነው እና አሁን ኃይሌ እንዳለው ሁሉም ተረታቶ ይህን ጉዳይ ለማሻሻል እና የኢትዮጵያ አትሌቲክስ በክብሩ እንዲኖር ለማድረግ ጥረት መደረግ አለበት። አቶ ቢልልኝ፣ እኔም አስተላልፈው መልእክት አንደኛ እንዲህ አይነት ፕሮግራም እናንተም በእናንተ በኩል ተመሳሳይ የሆነ ፕሮግራም ኖሮ ልክ እንደ አትሌት ኃይሌም እንደ ጋሽ ፍቅሩም አይነት ሰዎች እየተገኙ ምክር የሚሰጡበት የሚያስተምሩበት መድረክ መቀጠል አለበት። የዶፒንግ ጉዳይ የሚያመጣው ሳይድ ኢፌክት ወይም ተጽዕኖ በጾታ ላይ ከፍተኛ ተጽዕኖ እንዳለው፣ በጤና ላይ ከፍተኛ ተጽዕኖ እንዳለው አትሌቱ ሊረዳ ይገባዋል። ዛሬ ገንዘብ ቢገኝ የተገኘውን ገንዘብ ሳይበሉ መሞትም እንዳለ ሊረዳ ይገባል የሚል መልእክት ነው የማስተላልፈው። ስለተደረገው ፕሮግራም ግን ከልብ አመሰግናለሁ። እሺ፣ ኃይሌ አጭር ምክር። ቅድም እንዳልኩት ጥፋተኞቹ እንዲማሩ፣ ያላጠፉት እንዲበረቱ፣ ወደፊት አትሌት ለመሆን የሚፈልጉት ደግሞ እንዳይሰንፉ ኢትዮጵያ ውስጥ እኔ መጀመሪያ አትሌቱን የምመክረው ዶፒንግ መውሰድ አያስፈልግም። ምናልባት የሚወስዱት ከሆነ ለመሞት ብቻ ሲፈልጉ መሆን መቻል አለበት ነው። አሁን ይሄ ሜልዶኒን የሚገል መድኃኒት ነው። ይገላላሉ። እነ ኢፖ ሰደንዴዝ የሚያመጡ ነው። በተለይ አልቲቱድ ላይ እየሰሩ ያሉ ልጆች ኦቨርዶዝ ሆኖባቸው ስለሚገላቸው ከመሞት መሰንበት ይሻላቸዋል። እንመክራለን፣ እናስተምራለን። ከዛ ውጪ ደግሞ ካፈነገጠ ምንም ማድረግ አይቻልም የእኔ ጓደኞች ስንት እኮ ተምሳሌቶች አሉ ከሀይሌንም ካልፈለጉት ሀይሌ ጥሩ ምሳሌ ካልሆነ ደራርቱ ደራርቱ ካልሆነቻቸው መሰረት ጥሩነሽ ገዛሀኝ እየተባለ እስከ አበበ ቢቂላ ድረስ መሄድ ይቻላል መማር አለብን ዜሮ ቶሎራንስ ብለዋል ሱዲን መንግስት የሱዲን አትሌቲክስ ፌዴሬሽንም እኛም ዜሮ ቶሎራንስ መፍጠር አለብን ለዚህ ደግሞ ፌዴሬሽናችንም እኛም በጋራ ሆነን መስራት መቻል አለ። በጣም አመሰግናለሁ። ጥሩ ውይይት ነው ያደረግነው። ፍቅሩንም፣ አቶ ቢልልኝንም፣ ነጋሽንም በጣም ነው የምናመሰግነው። ያው ዶች ብልንም ይሄንን እድል ሰጥቶ ማወያየቱ እና ጠቀሜታ ነው ለብዙ አትሌቶች ይደርሰናል ይደርስልናል ብዬ ነው ማምነው። በጣም አመሰግናለሁ። አቶ ፍቅሩ ኪዳኔ፣ አቶ ቢልልኝ መቆያና አትሌት ሀይሌ ገብረስላሴ በዚህ በዚሁ እየተካፍላችሁ አስተያየታችሁን ስለሰጣችሁ መልካም ምሽት በያላችሁበት።